የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 28 2016 ዓ ም ዝግጅታችን ጀመረ።

ሐማስ በእስራኤል ላይ ያደረሰውን ጥቃት ተከትሎ ያነጋገር ያነጋገርናቸውን በእስራኤል ቴልአቪቭ ከተማ ነዋሪ የሆነውን ሀብቱም መስፍንንና በኢየሩሳሌም ከተማ የሚኖሩትን አቶ አማከለ ገበያውን የሰማችሁት። በተጨማሪም በኢትዮጵያ የእስራኤል አምባሳደር እንዲሁም በእስራኤል የኢትዮጵያ አምባሳደርንም አነጋግረናል። ሌሎች ትንታኔዎችን ይኖሩናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችው አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ሀይሉ ከስቱዲዮ ታቀናበርልናለች። ለዜናው እንግዲ ወልዴ ዚህ አጠገቤ ይገኛል። የምሽቱ የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ እጋብዛለሁ። አሁን በቅድሚያ ለሰአቱ ዋና ዋና የዓለም ዜና ወደ እንግዱ ላሳልፋችሁ። በድጋሚ እንደምናመሻችሁ የእስራኤልን ተከታታይ የአየር ድብደባ ተከትሎ ጋዛ ዛሬ ሰኞ በጢስ ታፍና መዋሏ፣ የሐማስ በእስራኤል ላይ በሰነዘረችው ደንገተኛ ጥቃት ቢያንስ ዘጠኝ አሜሪካውያን መገደላቸው፣ መታወቁ እንዲሁም ባለፈው ሰኔ በኢትዮጵያ የሚያደርገውን የምግብ ስርጭት አቋርጦ የነበረው የዓለም ምግብ ፕሮግራም ዘጠኝ መቶ ሺህ ለሚሆኑ ፍልሰተኞች ምግብ በማደል ፕሮግራሙን መልሶ ጀመረ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የእስራኤልን ተከታታይ የአየር ድብደባ ተከትሎ ጋዛ ዛሬ ሰኞ በጢስታፍና ውላለች። የሐማስን የቅዳሜ ድንገተኛ ጥቃት ተከትሎ የእስራኤል መንግስት ትናንት እሁድ በሐማስ ላይ ጦርነት እንዳወጀ አስታውቋል። ከበድ ያለ ወታደራዊ እርምጃ ይወሰዳል ብሏል። የእስራኤል መንግስት የሐማስ ሚሊሻዎች ቅዳሜ ዕለት ወረውት የነበረን የጋዛ አቅራቢያ አካባቢን እስራኤል መልሳ እንደተቆጣጠረችው የሀገሪቱ ወታደራዊ ዋና ቃል አቀባይ ሪር አድሚራል ዳንኤል ሀጋሪ ዛሬ ለሪፖርተሮች ተናግረዋል። ሌላው የእስራኤል ወታደራዊ ቃል አቀባይ የሆኑት ሌተና ኮሎኔል ጆናታን ኮርኒከስ በበኩላቸው እንዳሉት አንድ ሺ የሚሆኑ የሐማስ ሚሊሻዎች በጥቃቱ ወቅት ወደ እስራኤል ዘልቀው ገብተው የነበረ ሲሆን ቢያንስ ሰባት መቶ የሚሆኑ ሲቪሎችና የእስራኤል ወታደሮችን ሲገድሉ ከሁለት ሺ አንድ መቶ በላይ የሚሆኑ ሰዎችን ደግሞ አቁስለዋል። ከሟቾቹ መካከል 250 የሚሆኑት በአንድ የሙዚቃ ድግስ ላይ የነበሩ አብዛኞቹ ወጣቶች ሲሆኑ ከታገቱት ከአንድ መቶ በላይ የሚሆኑትም ከዚሁ የሙዚቃ ዝግጅት ላይ የተወሰዱ ናቸው ተብሏል። ኮርኒከስ አክለውም እስራኤል አንድ መቶ ሺህ የሚሆን ተጠባባቂ ጦሯን ለግዳጅ መጥራቷን አስታውቀዋል። በዚህ ጦርነት መጨረሻ ሐማስ የእስራኤልን የሚያጠቃበት ወታደራዊ አቅም እንዳይኖረው ማድረግና ጋዛን መልሶ እንዳያስተዳድር ማድረግ ነው ብለዋል ኮርኒከስ። በጋዛ እስካሁን ከአራት መቶ በላይ ነዋሪዎች ሕይወታቸውን አጥተዋል። ተመድ በበኩሉ ሁከቱ ከጀመረ ከቅዳሜ ወዲህ በጋዛ ከ123,000 በላይ የሚሆኑ ሰዎች ከቤታቸው እንደተፈናቀሉ አስታውቋል። እስራኤል ለጋዛ የምታቀርበውን ኤሌክትሪክ ነዳጅና ሌሎች አቅርቦቶችን እንደምታቋርጥ ቤንያሚን ናታንያሁ ተናግረዋል። የአሜሪካው የመከላከያ ሚኒስትር ሎይድ ኦስትን ትናንት እሁድ የእስራኤል አቻቸውን ዮአቭ ጋላንት በስልክ አግኝተው ድጋፋቸውን ገልጸውላቸዋል። ፔንታጎን ለእስራኤል የመሳሪያ እርዳታ እንደሚልክ አስታውቆ አንድ የባሕር ኃይሉ አውሮፕላን ተሸካሚ መርከብ ወደ ምስራቅ ሜዲትሬንያን ባህር እንዲንቀሳቀስ ማዘዙን ይፋ አድርጓል። ይህ በእንዲህ እንዳለ በሳምንቱ መጨረሻ ሀማስ በእስራኤል ላይ በሰነዘረችው ድንገተኛ ጥቃት ቢያንስ ዘጠኝ አሜሪካውያን መገደላቸውን የአገሪቱ የውጭ ጉዳይ ሚኒስትር መስሪያ ቤት አስታውቋል። ቁጥራቸው በውል ያልታወቁ አሜሪካውያንም ያሉበት እንደማይታወቅ የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለርን ጠቅሶ የአሶሴትድ ፕሬስ ዘገባ አመልክቷል። ያሉበት አይታወቅም የተባሉት አሜሪካውያን ተጠልፈው ይወሰዱ ይሙቱ ወይም ተደብቀው እንደው ማወቅ አልተቻለም ተብሏል። መስሪያ ቤቱ ከቤተሰቦቻቸው ጋር በቅርብ እየተገናኘ እንደሆነ ቃል አቀባዩ አክለው ገልጸዋል። ከዛው ከመካከለኛው ምስራቅ ግጭት ሳንወጣ ታጣቂዎች በድንበር በኩል ሰርገው ገብተዋል በሚል እስራኤል ዛሬ ሰኞ የደቡብ ሌባኖስ ድንበር አካባቢን በከባድ መሳሪያ ደብድባለች። በሌባኖስ የሚገኘውና በኢራን የሚደገፈው ሄዝቦላ በበኩሉ ድንበር ተጥሶ ተገብተዋል የሚለውን ክስ አስተባብሏል። ከእስራኤል ጋር ግጭት አለ የሚለውንም እንዲሁ አስተባብሏል። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የእስራኤል አምባሳደር የጸጥታው ምክር ቤት ሐማስን እንዲያወግዝ ጠይቀዋል። የሐማስ የጦር ወንጀል በማያሻማ መንገድ ሊወገዝ ይገባል ሲሉ ተደምጠዋል። አምባሳደሩ ጊላድ ሄርዳን ትናንት ምሽት የጸጥታው ምክር ቤት በዝግ ስብሰባውን ከማድረጉ በፊት ለጋዜጠኞች መግለጫ የሰጡት አምባሳደሩ እስራኤል አፋጣኝ ድጋፍ ሊሰጣት ይገባል ሲሉም አክለዋል። አምባሳደሩ የሐማስን የቅዳሜ ድንገተኛ ጥቃት በእንደ አውሮፓውያን አቆጣጠር 2001 አልቃይዳ በአሜሪካ ምድር ላይ ከፈጸመውና ሶስት ሺ የሚጠጋ ህይወትን ከቀጠፈው ጥቃት ጋር አመሳስለውታል። የእስራኤል የጸጥታ ኃይሎችና የፍልስጤም ታጣቂ ቡድኖች የሲቪሎችን ሕይወት ለመጠበቅ የሚችሉትን ሁሉ እንዲያደርጉ የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ጠይቋል። በእስራኤል በጋዛና በእስራኤል በተያዘው ዌስት ባንክ እየጨመረ ያለው የሟቾች ቁጥር አሳስበናል ያለው የሰብአዊ መብት ድርጅቱ ሁሉም ወገኖች ለዓለም አቀፍ ህግ ተገዢ እንዲሆኑና የሲቪል ሰዎች ደም እንዳይፈስ የሚችሉትን ሁሉ እንዲያደርጉ ጠይቋል። ሲቪሎችን ሆን ብሎ ኢላማ ማድረግ፣ ተመጣጣኝ ያልሆነ ጥቃት መፈጸም፣ ሲቪሎችን የሚጎዳ ወይም ህይወት የሚቀጥፍ ጥቃት ማድረስ የጦር ወንጀል ነው ያሉት የአምኒስቲ ኢንተርናሽናል ዋና ጸሐፊ አንገስ ካላማር እስራኤል ከዚህ በፊት በጋዛ በተደረጉት ጦርነቶች የጦር ወንጀል የመፈጸም ታሪክ አላት የፍልስጤም ታጣቂ ቡድኖችም ሲቪሎችን ኢላማ ከማድረግ እንዲቆጠቡ ከዚህ በፊትም ሆነ አሁን እንደሚያደርጉት በጅምላ የሚገድሉ መሳሪያዎችን ከመጠቀም እንዲቆጠቡ፣ ይህም እንደ ጦር ወንጀል እንደሚቆጠር አሳስበዋል። የእውከቱ መነሻ ምንጭ መፍትሄ እንዲሰጠውም አምነስቲ በሳምንቱ መጨረሻ ባወጣው መግለጫ አስታውቋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእርዳታ ምግብ ላልታሰበለት ዓላማ እየዋለና ተሰርቆ ለገበያ እየቀረበ ነው በሚል ባለፈው ሰኔ በኢትዮጵያ የሚያደርገውን የምግብ ስርጭት አቋርጦ የነበረው የዓለም ምግብ ፕሮግራም ዘጠኝ መቶ ሺህ ለሚሆኑ ፍልሰተኞች ምግብ በማደል ፕሮግራሙን መልሶ ጀምሯል። እደላውን መልሶ የጀመረው የቁጥጥር ስርዓቱን በማሻሻል እንደሆነም ታውቋል። በፍልሰተኞች መጠለያ የሚገኙት 24 ማከማቻዎች አሁን ድርጅቱ እንደሚቆጣጠራቸው እና የተረጂዎች ምዝገባም በዘመናዊ መንገድ እንደሚደረግ ድርጅቱ ገልጿል። በአምስት ክልሎች ባሉ የስደተኞች መጠለያ የሚገኙ ሰዎች እንዲሁም አዲስ ከሱዳን የገቡ ፍልሰተኞች የምግብ እደላ እየተደረገላቸው እንደሆነ ድርጅቱ ሮም ከሚገኙ ጽሕፈት ቤቱ ዛሬ አስታውቋል። ባለፉት ስድስት ወራቶች ውስጥ ከሱዳን ወደ ኢትዮጵያ የገቡ ሰላሳ አምስት ሺህ የሚሆኑ ፍልሰተኞች በአስቸኳይ ምግብ እንደሚያስፈልጋቸው እንዲሁም ከሶማሊያ ደቡብ ሱዳንና ኤርትራ የመጡ ስምንት መቶ አምሳ ሺህ ፍልሰት የሚሆኑ ፍልሰተኞች ኢትዮጵያ በማስተናገድ ላይ መሆኗን ድርጅቱ ገልጿል። በኢትዮጵያ የምግብ እርዳታ ለሚያሻቸው እድላው እንዲቀጥልም የቁጥጥር ስርዓቱን ለማሻሻል እያደረገ ያለውን ሙከራ መልካም ውጤት እያሳየ እንደሆነ የምግብ ድርጅቱ ጨምሮ ገልጿል። በምዕራብ አፍጋኒስታን ቅዳሜ ዕለት በደረሰ የመሬት መንቀጥቀጥ ከሁለት ሺህ በላይ ሰዎች እንደሞቱ የታሊባን ቃል አቀባይ አስታውቀዋል። መንቀጥቀጡ ብሬክተር መለኪያ 6.3 መጠን እንዳለው ተገልጿል። ዋናውን መንቀጥቀጥ ተከትሎ በመጣው መራድም በርካታ ሰዎች እንደሞቱ ታውቋል። የሟቾች ቁጥር ከተጠቀሰውም ሊበልጥ እንደሚችል የታሊባን ባለሥልጣናት በመናገር ላይ ናቸው። የተመድ የሰብአዊ መብቶች ማስተባበሪያ ቢሮ እንዳስታወቀው መንቀጥቀጡ ስምንት መንደሮችን ሲያዳርስ አንድ ሺ ሶስት መቶ ቤቶችን አውድመዋል። ሰዎች ከሕንፃዎች ርቀው መንገድ ላይ መተኛት መጀመራቸውና በቂ እርዳታም እያገኙ እንዳልሆነም ታውቋል። በመጨረሻም በአሜሪካ የሃርቫርድ ዩኒቨርሲቲ ፕሮፌሰር የሆኑት ክላውዲያ ጎልዲን የዘንድሮ የኖቤል የኢኮኖሚ ዘርፍ ሽልማት አሸናፊ ሆነዋል። ፕሮፌሰሯ በዓለም ዙሪያ ሴቶች ከወንዶች ይልቅ ሥራ የማግኘት እድላቸው ያነሰ እንደሆነ ቢያገኙም በአንጻራዊ ዝቅተኛ ክፍያ እንደሚያገኙ በሚያሳየው ጥናታቸው አማካኝነት ሽልማቱን ሊያገኙ እንደቻሉ ታውቋል። ጥናታቸውን ለማድረግ የ200 ዓመታት የስራ ገበያ መረጃዎችን የተጠቀሙት ክላውዲያ በዓለም ከሚገኙ ሴቶች ግማሽ ያህሉ ብቻ ስራ እንዳላቸው፣ በአንጻሩ ወንዶች ግን 80 በመቶ ያህሉ ስራ እንዳላቸው ጠቁመዋል። ክፍት የሥራ ቦታዎች ለተገቢው ብቁ አመልካች ብዙ ጊዜ እንደማይሰጡ፣ ሴቶች አንድም እንደማይወዳደሩ ቢወዳደሩም ተቀባይነት እንደማያገኙ እንደማያገኙ ጥናታቸው አመልክተዋል። እስካሁን በኢኮኖሚ መስክ የኖቤል ተሸላሚዎች 93 ሲሆኑ ከዚህ ውስጥ ክላውዲያ ጎሊንን ጨምሮ ሴቶቹ ሶስት ብቻ መሆናቸው ታውቋል። ከሴት አሸናፊዎች ውስጥም ሽልማቱን ለብቻ የወሰዱ የመጀመሪያው ሴት ሆነዋል። ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቋል። ለቀሪው ክፍለ ጊዜ ወደ ስመኞች መልሳቸዋሉ። እንግዱን ለዓለም ዜናው አመሰግናለሁ። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 28 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብ የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስተዋወቅ ዝግጅቶቻችን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ አብይ ርዕስ ዘገባውን ለፍ የእስራኤል ወታደሮች በደቡብ እስራኤል አሁንም እየተዋጉ የሚገኙትን የሀማስ ታጣቂዎች ለማስወጣት ጥረት እያደረጉ ባሉበት ቀን እስራኤል በመቶዎች የሚቆጠሩ የአየር ድብደባዎችን በጋዛ ሰርጥ ውስጥ መፈጸሟን አስታውቃለች። ሃማስ ለድብደባው ምላሽ ሚሳይሎችን ወደ እስራኤል መተኮሱን የቀጠለ ሲሆን ኢየሩሳሌም ከተማ ከፍተኛ ፍንዳታዎች መሰማታቸውን በስፍራው የሚኖሩ ትውልደ ኢትዮጵያውያን ገልጸዋል። በዚህ ዙሪያ በኢየሩሳሌምና በቴላቪቭ የሚኖሩ ኢትዮጵያውያንንና ኤርትራውያንን አነጋግረናል። ቀጥሎ ይቀርባል። በእስራኤልና በጋዛ መካከል የሚካሄደው ጦርነት ሶስተኛ ቀኑን ባስቆጠረበት እለት ከቴል አቪቭ በአንድ ሰዓት ርቀት ላይ በምትገኘው ኢየሩሳሌምም ከፍተኛ ፍንዳታዎች መሰማታቸውንና የአየር መቃወሚያዎች ጥቅም ላይ መዋላቸውን በአካባቢው የሚኖሩ ትውልድ ኢትዮጵያውያን ለአሜሪካ ድምፅ ተናግረዋል። ከኢየሩሳሌም ከተማ ወጣ ብሎ በሚገኝ ጡራ ዳሳ የሚባል ሰፈር እንደሚኖሩ የገለጹልን አቶ ሄኖክ መኩሪያ መስፍን ሚሳይሎች ወደሚኖሩበት አካባቢ እየተወረወረ መሆኑንና የከተማው ማስጠንቀቂያ ደወል ሲደወል ከመሬት በታች ወደ ተዘጋጁ መጠለያዎች ውስጥ እንደሚገቡ ነግረውናል። አሁን ለምሳሌ ከአስራ አምስት ከሀያ ደቂቃ በፊት ወደዚህ ቤተር የሚባል አካባቢ ወርዷል። ግን ያው በአየር ላይ ተሽፏል። ማክሸፊያ ስላለ በሚወረወርበት ሰዓት እኛም ለአስር ደቂቃ መጠለያ ውስጥ እንገባለን። ሚክላት ይሉታል። እዛ ገብተን እናሳልፋለን። አሁን ለጊዜው ግን ዘራ የሐማስ ታጣቂዎች የተለያዩ ጥቃቶችን በእስራኤል ላይ ቢሰነዝሩም የአሁኑ ግን በመጠኑና ባደረሰው ጉዳት ሰፊ በመሆኑ እንደ አውሮፓውያን አቆጣጠር ከሀምሳ ዓመት በፊት በጥቅምት 1973 በአይሁድ ሃይማኖት እጅግ በተቀደሰው ያምኪፑር ዕለት ከደረሰው መጠነ ሰፊ ጥቃት በኋላ ለመጀመሪያ ጊዜ በእስራኤል ምድር ላይ የተፈጸመ ከባድ ጥቃት መሆኑም ተገልጿል። ላለፉት 33 ዓመታት በእስራኤል የኖሩት አቶ ሄኖክም ተደጋጋሚ የሚሳይል ጥቃቶች ቢከሰቱም በዚህ መጠን ግን ስጋት የፈጠሩ አልነበሩም ይላሉ። እኛ በብዛት ነው ለምደነዋል። ግን በእርግጥ ከሌላ ጊዜ ለየት ያለ ነው። ትልቁ በኔ እድሜ ያየሁት እሱ ኪስታን ይባላል። በዚህ በሊባኖን በኩል መቶ ሀምሳ ሰዎች ከዛ ድረስ አይቻለሁ እና ይሄ የመጀመሪያ። ከተማው ጭር ብሏል። ውጭ ምንም ነገር የለም የሚንቀሳቀስ ወታደሮች በተሰር ያሚያው ልጆቻችንን ልከናል። እንግዲህ ሌላው ያነጋገርናቸው ላለፉት አርባ ዘጠኝ ዓመታት በኢየሩሳሌም የኖሩት አቶ አማከለ ገበየሁም እንዲሁ በእስራኤል ላይ የደረሰው ጥቃት አይተውት የማያውቁት መሆኑን ገልጸው ማምሻውን ከጋዛ የተተኮሰ ሚሳይል ኢየሩሳሌም ላይ መውረዱንና በሊባኖስን በኩል ሽፍቶች ወደ እስራኤል ለመግባት እየሞከሩ መሆኑን በቴሌቪዥን ዜና መመልከታቸውን ይገልጻሉ። ያው ከቴሌቪዥን በምናየው ከጦሩም ክፍል ለህዝቡ ማስጠንቀቂያ ከሚሰጠው ሁኔታ ስናይ በጣም በጣም ያስደነግጣል። በዚህ በየከተማው ጮኸቱ ሲሰማ፣ አላርሙ ሲሰማ ያው በየህንፃው ስር መቀመጫ አለ፣ ማለትም መደበቂያ መሸሸጊያ አለ። ምንም ፍርሃትም የለንም። ትምህርት ቤት ቢዘጋም ስራ ሁኔታዎች ይሰራሉ፣ ልጆቻችንም ይሰራሉ። ይኸው አላርሙ ሲጮህ ግን በያለበት አካባቢ ወደ ውስጥ መጠለያ ገብቶ መጠበቅ እንዳለባቸውና መመሪያውን መስማት እንዳለባቸው ነው የሚነገረው። በእስራኤል በሚገኙ ሰባት ወይም ስምንት የሚሆኑ አካባቢዎች አሁንም ውጊያው እንደቀጠለ መሆኑን የእስራኤል ጦር ቃል አቀባይ ለጋዜጠኞች ተናግረዋል። ቅዳሜ ዕለት የተጀመረውን ወረራ ለመመከትም ከተጠበቀው ጊዜ በላይ እየወሰደ መሆኑን አስረድተዋል። እነዚህ ውጊያዎች ከሚካሄድባቸው ከተሞች በቅርብ ርቀት ላይ በምትገኘው ቴል አቪቭ ከተማ እንደሚኖር የገለጸልን ኤርትራዊው ሀብቶም መስፍን ጉርሻ የተሰኘ ምግብ ቤት ባለቤት ሲሆን ጥቃቱ ቅዳሜ ዕለት ሲደርስ በዚህ መጠን ይሆናል ብሎ እንዳልገመተ ነግሮናል። ሀብቶም ከተለመደው የሮኬት ጥቃት ይሄኛውን ከባድና አስፈሪ ያደረገው የሀማስ ተዋጊዎች እስራኤልን ከጋዛ የሚለየውን እና ከፍተኛ ጥበቃ የሚደረግለትን አጥር ጥሰው መግባት መቻላቸው መሆኑንም ያስረዳል። ሰርጎ ገቡ የሚባሉ ሰዎች ሰርጎ የገቡ ሰዎች አሉና ትንሽ ነገሩን ያከበደውና በኋላ ግን ነገሩ በጣም ከባድ እና አስፈሪ ሁኔታ ላይ እንዳይሆነ ሲገባን ደረጎ ገባዎችም እንዳልኩሽ በብዛት ገብቶ ስለነበረ ስለተባለ ከዛ በኋላ ትንሽ መጨናነቅ ነበር። ብዙ እንቅስቃሴ የለም። አክቹዋሊ ሁሉም ነገር ተዘጋግቷል ያለው ሚወጣብሶ የለም። ስራ ምድግ ነው። ገበድ ያለ ነው። ሀማስ በእስራኤል ላይ ባደረሰው ባለፉት አስርት አመታት ያልታየ የተባለ ጥቃት ከሰባት መቶ በላይ ሰዎችን የገደለ ሲሆን በደርዘን የሚቆጠሩትን ደግሞ አግቷል። ይህ ሁኔታ በቴል አቪቭና አካባቢው ላይ የፈጠረውን የፍርሀት ስሜት ሀብቶም እንዲህ ገልጸዋል ይገልጸዋል። እውነት ለመናገር ሰው በጣም ተረብሸዋል። ብዙ ጊዜ እንደዚህ ዓይነት ነገር ስለሚያጋጥማቸው ሰው በጣም ተረብሸዋል ያለው። ስራ መንዳርኮች ምንም ስራ ሚባል ነገር የለም። የበዛው ስራ ኦልሞስት ተዘግተዋል ያለው። እንደ ደህንነትም ስለምትፈራ የግል ብዙ እንቅስቃሴ ነገር አታይም። ብዙ ሰዋና ስደኞች አሉ። የተለያዩ ሰዎች አሉና ትንሽ ትንሽ ለእነሱ ሊከብድ ይችላል። እንደዚህ ድርጅት አንዳንድ ነገሮች ላሉ ሰዎች ይከብዳል ግን ይሄ ደለዋስና ሲባለት ትንሽ ቀንብለ እንግዲህ ህወተር ለመክፈል መሰብሰቡ ይቻላል ና ብዙ ነገሩ ያው ትን ብሏል ያለው የሁለት ልጆች አባት የሆነው ሀብቶም የሚሰማውን የፍርሀትና የጭንቀት ስሜት ለማስወገድ ዛሬ ምግብ ቤቱን ቢከፍትም አልፎ አልፎ ያዘዙትን ምግብ ለመውሰድ ብቅ ከሚሉ ሰዎች በስተቀር ተጠቃሚ የለም። የጋዛ ሰርጥን የሚያስተዳድሩት የሐማስ መሪዎች በእስራኤል የተለያዩ አካባቢዎች ከፍተኛ ጥቃት ከከፈቱ በኋላ የመጀመሪያ መልእክታቸውን በቴሌቪዥን ለህዝብ ያስተላለፉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጠባባቂ ወታደሮች እንዲጠሩ አዘዋል። ጥሪውን ተከትሎ የአራት ልጆች አባት የሆኑት አቶ አማከለ ሁለት ልጆቻቸውን ወደ ውጊያ ልከዋል። የሶስት ልጆች አባት የሆኑት አቶ ሄኖክም የአስራ ስምንት ዓመት የልጅ ልጃቸው መጠራቷን ይገልጻሉ። ልጆቻችሁ ውጊያ መሄዳችሁ ታዲያ አያስፈራችሁም ወይ ስል አቶ ሄኖክን ጠይቄያቸዋለሁ። ያለ ነው። ሶስት አመት ሁለት አመት ከምናምን ተለይተው ነው የኖሩ ናቸው። ስለዚህ በሀገር ጉዳይ ተመጣ አሁንም እኛም ታጥቀን መሄዳ ይህ በእንዲህ እንዳለ ግን ሀብቶም የሀማስ ጥቃት የጋዛን ህዝብ ብዙ ዋጋ ሊያስከፍል ይችላል የሚል ስጋት አለው። ብዙ ነገር ሰት ያደርጉት እንደዚህ ነው እና ብዙ ኤሌክትሪክ፣ ውሃ ያንዳንድ የተለያዩ ነገሮች ከዚህ ሀገር የሚታገዙ አለና መቆም አለበት ምናም በጣም እንደዚህ ተቃውሞ እያሰማ ነው። አንዳንድ ድረገጽ ላይ ምደዛ እያዱ ያወጡ ነው እና ጉዳይ የእስራኤል መከላከያ ሚኒስትር ዮአቭ ጋላንት በቪዲዮ አማካኝነት ባስተላለፉት መግለጫ እስራኤል በጋዛ ላይ ሙሉ ለሙሉ ከበባ ማድረጓን እና የኤሌክትሪክ፣ ምግብ፣ ውሃና ጋዛ አቅርቦት ማቋረጧን ገልጸዋል። የእስራኤል ጦር በጋዛ ዙሪያ በአስር ሺዎች የሚቆጠሩ ወታደሮችን ማሰማራቱን ያስታወቀ ሲሆን ሁለት ነጥብ ሶስት ሚሊየን ፍልስጤማውያን በሚኖርበት ጠባብ ሰርጥ እስራኤል ከፍተኛ መጠን ያለው ጥቃት ልታደርስ ትችላለች የሚለው ስጋትም እያየለ መጥቷል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። አሁንም በእስራኤል ባለው ሁኔታ ላይ ያተኮረ የትንታኔ መጽሄት ይቀጥላል። የጋዛ ታጣቂ ቡድን ሐማስ ከትላንት በስቲያ ቅዳሜ ማለዳ በእስራኤል ላይ በምድር በአየርና በባህር በሰነዘረው ከፍተኛ ጥቃት ከተገደሉት ከሰባት መቶ በላይ ሰዎች መካከል የልዩ ልዩ ሀገራት ዜጎች እንደሚገኙባቸው በአዲስ አበባ የሚገኘው የእስራኤል ኤምባሲ ያስታወቀ። በኢትዮጵያ የእስራኤል አምባሳደር አቶ አለልኝ አድማሱ ለአሜሪካ ድምጽ በሰጡት ቃለ ምልልስ በጥቃቱ ከተገደሉት መካከል ኢትዮጵያውያን ሊኖሩ እንደሚችሉ ጠቁመው ለማረጋገጥ የማጣራት ስራ እንደሚሰራ አመልክተዋል። በአዲስ አበባ የሚገኙ የአፍሪካ ሀገራት ኤምባሲዎች አቋማቸውን እየገለጹ እንደሆነ የተናገሩት አምባሳደር አለልኝ ከኢትዮጵያ መንግስት በኩል ግን እስካሁን በይፋ የተሰማ ነገር እንደሌለ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝራለሁ። የኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ዛሬ ሰኞ ለአሜሪካ ድምፅ በሰጡት ቃለ ምልልስ የጋዛው ታጣቂ ቡድን ሐማስ በድንገት ፈጽሞታል ባሉት ጥቃት በሺዎች የሚቆጠሩ ሮኬቶችን በመተኮስ በርካቶችን እንደገደለ ተናግረዋል። ከስድስት ሺህ በላይ ሮኬቶችን ወደ መሃል ከተማ ወደ መሃል ሀገር ተኩሰዋል። ድንገተኛ የሆነ ጥቃት በማድረግ ያለውም በሁለቱ ሀገር በእነሱና በእኛ ጎረቤቶች ስለሆነ አጥር አለ። ያንን አጥር በቦምብ በማፈንዳት በብዙ መኪናዎች የተጫኑ ደፈጣ ተዋጊዎች በመግባት ሁሉንም ሕፃናት የለ ትልቅ የለ አረጋዊ የለ ሴቶች የለ ወጣቶች የለ ከዛው የነበሩትን ጠባቂዎችን ወታደሮችንም እነሱንም በመግደል እስካሁን ገና ተቆጥሮ አላለቀም። ከሰባት መቶ በላይ ህጻናት፣ ሴቶች፣ እናቶች፣ አዛውንቶች፣ ወጣቶች በግፍ ተገለዋል። ከአንድ ሺህ አራት መቶ በላይ ደግሞ ከሞት አፋፍ የደረሱ የቆሰሉ፣ ብዙ ጥይት የተመቱ ግን ህይወታቸው ያልተረፈ በሆስፒታል ያሉ ቁጥሩ የሚሞተው እንደሚዘልቅ ነው። ከዛ የሚችሉትን ያህል ደግሞ ከመቶ አርባ በላይ ደግሞ ጠልፈው ወደ እነሱ ከተማ አስገብተዋል። በሌላ በኩል የሐማስን የቅዳሜ ድንገተኛ ጥቃት ተከትሎ የእስራኤል መንግስት ትላንት እሁድ በሐማስ ላይ ጦርነት እንዳወጀ በይፋ አስታውቋል። ከበድ ያለ ወታደራዊ እርምጃ እንደሚወስድም ገልጿል። በአዲስ አበባ የሚኖሩትና ለአሜሪካ ድምፅ አስተያየት የሰጡት ቤተ እስራኤላዊው አቶ አለሙ ደጉ በበኩላቸው የመጀመሪያው ቀን ጥቃት የተፈጸመው የእስራኤል ሕዝብ በዓሉን እያከበረ በነበረበት ጊዜ ነው ብለዋል። አንደኛ ሰንበት ነው የእስራኤል ሰንበት ማለት ቅዳሜ ነው። ሁለተኛ ደግሞ ባለ መጸለት ወይም ሱኮት የሚባል የዳስ በዓል ዋዜማ መጨረሻ ላይ ነበርንና የበዓሉ የበዓሉ መጨረሻ ላይ ወጣቶቻችን፣ ማንኛውም ሰው በጸሎትና በደስታ ነው የሚያነጋው። ሲነጋ ሲምካቶራ ወይም የኦሪት ደስታ የሚባል በዓል አለን። ያንን ለማድረግ በሚዘጋጅበት ጊዜ ሕዝብ እስራኤል ሐማስ ይህንን በማወቅ ከፍተኛ የሆነ ያልተጠበቀ ሰብአዊ ያልሆነ ወጣቶቻችንን ልጆቻችንን አዛውንቶቻችንን ገለዋል። በጦርነቱ ምክንያት ከእስራኤል በኩል ከተገደሉት ሰዎች መካከል የልዩ ልዩ ሀገራት ዜጎች እንደሚገኙባቸው አምባሳደሩ ጠቁመዋል። በእስራኤል ላይ በተሰነዘረው ጥቃት ቢያንስ ዘጠኝ አሜሪካውያን እንደተገደሉ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። አምባሳደር አለልኝ ደግሞ ኢትዮጵያውያንም የጥቃቱ ሰለባ ሊሆኑ እንደሚችሉ አመልክተዋል። ይኖራሉ። አሁን በትክክል አልታወቀም። ቤተሰብ እንኳን በእንትን አይታወቅም። አሁን ይሄ የተደረገበት ያው አስክሬኖች በየቦታው እየተለቀሙ ነው። ከዛ በኋላ ነው ደግሞ ማን ነው የጠፋ እንደገናም ደግሞ ቤተሰብ መጥቶ አይቶ ምን ብሎ የሚለየው እና በአሁኑ ወቅት ብዙ የሚታወቅ ነገር የለም ነገር ግን አሉ የሚባል ሁኔታም አለ። በእስራኤልና በሐማስ መካከል እየተካሄደ ባለው ውጊያ ምክንያት እስካሁን ድረስ የተገደሉት ሰዎች ብዛት ከእስራኤል በኩል ከ700 በላይ ከፍልስጤም በኩል ደግሞ ከ400 በላይ መድረሳቸው እየተነገረ ይገኛል። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል በዚህ ጦርነት ሳቢያ የሟቾች ቁጥር እየጨመረ እንደሆነ አስታውቆ የሁለቱም ወገን ንጹሐን ሰዎች ዋጋ እየከፈሉ ናቸው ብለዋል። የእስራኤል የጸጥታ ኃይሎችና የፍልስጤም ታጣቂዎች በሚያደርጉት ጦርነት ለንጹሐን ደህንነት ጥንቃቄ እንዲያደርጉም ጥሪ ያቅርበዋል። አምባሳደር አለልኝ አድማሱ የጦርነቱን መጀመር ተከትሎ የተለያዩ ሀገራት ለእስራኤል ድጋፋቸውን እየገለጹ ናቸው ሲሉ የመንግስታቸውን አቋም ገልጸዋል። በአዲስ አበባ የሚገኙ የአፍሪካ ሀገራት ኤምባሲዎችም እንደዚሁ በተለያየ መልኩ አቋማቸውን እየገለጹላቸው እንዳለ የጠቀሱት አምባሳደሩ የኢትዮጵያ መንግስትን አስመልክተው ግን እንዲህ ብለዋል። በተለያየ መልኩ የተለያዩ ዲፕሎማሲዎች በግል እየጻፉ እያነጋገሩ ያላቸውን የሀዘን መግለጫ እየገለጡልን እያሉን ነው። ግን በመንግስት ደረጃ ፎርማሊ በሆነ እስካሁን ድረስ የተቀበል ነው የለም። ነገር ግን በተለያዩ የሃይማኖት አባላት ትልቅ የሃይማኖት መሪዎች ያው ከእስራኤል ጋር ይህንን በመስማት በጣም ሀዘናቸውን እየገለጹ ነው። ድንገተኛ ነው በተባለው ጥቃት በተፋፋመው ጦርነት ምክንያት ሀገራት ዜጎቻቸውን ከእስራኤል ለማስወጣት ጠይቀው እንደሆነ ያነሳንላቸው አምባሳደር አለልኝ፣ በዚህ ዙሪያ እስካሁን የደረሰን ነገር የለም ጥያቄም አልቀረበልንም የሚል ምላሽ ሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አሜሪካ ድምጽ የሚተላለፈውን በእስራኤል እና ጋዛ ጦርነት ዙሪያ የተጠናቀሩትን ትንታኔዎች ነው እየሰማችሁት ያላችሁ። ተከታዩ ዘገባም ዙ ያቆየናል። የሐማስ ታጣቂዎች በእስራኤል ላይ በሰነዘሩት ድንገተኛ ጥቃት በኢትዮጵያውያን እና ቤተ እስራኤላውያን ላይ ስለደረሰው ጉዳት እስካሁን ምንም የታወቀ ነገር እንደሌለ በእስራኤል የኢትዮጵያ ልዩ መልእክተኛ ልዩ ባለሙሉ ስልጣን አምባሳደር አቶ ተስፋዬ ይታይህ ለአሜሪካ ድምጽ ተናግረዋል። የሮኬቱ ጥቃት ዛሬም ቀጥሏል ያሉት አምባሳደሩ ትውልደ ኢትዮጵያውያን ቤተ እስራኤላውያን ጥቃቱ በደረሰበት አካባቢ በብዛት እንደሚኖሩ ገልጸዋል። ኢትዮጵያ ከእስራኤል ጋር ረጅም ዓመታትን ያስቆጠረ ታሪካዊ ግንኙነት እንዳላት የጠቀሱት አምባሳደሩ ለየትኛውም አካል ሳትወግን ግጭቱ በሰላማዊ መንገድ እንዲፈታ ፍላጎቷ እንደሆነ አመልክተዋል። አስማማዋዬ ነው አምባሳደሩን አነጋግሮ ተከታዩን አዘጋጅቷል። በእስራኤል የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ተስፋዬ የታይ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ከትላንት በስቲያ ቀዳሚ ማለዳ ጀምሮ በደቡባዊ እስራኤል በኩል በአማስ ታጣቂዎች ድንገተኛ ጥቃት ስለ መከፈቱ ተናግረዋል። ባለፈው ሳምንት ለተከበረው የአይሁዳውያን በዓል እስራኤላውያን በዝግጅት ላይ እንደነበሩ ያወሱት አምባሳደሩም የሮኬት ጥቃቱ ያልተጠበቀ እንደነበረም ገልጸዋል። ጥቃቱ ዛሬም እንደቀጠለ ስለመሆኑም ተናግረዋል። ቅዳሜ ዕለት ያው የነበረው ሁኔታ አስደንጋጭ ሾኪንግ የነበረ ነው። ሮኬት ጥቃቱ ነበር ያው፣ እዚህ ሀገር ሮኬት ሊተኮስ ሲል የሚሰማ የሳይረን ድምፅ አለ። በየህንጻው ከቦምብ ከጥቃት የሚከላከሉ እንሉ፣ ይሄ እንደ ባንከር አይነት ስለዚህ፣ ያ ሲሰማ ወደዛ መግባት ነው። እንደዛ ነገር ነው የነበረው ቅዳሜ ዕለት ማለቴ ነው። ሁለት ደግሞ የሮኬት ተኩስ ያልነበረበት ነበረ። ዛሬ ደግሞ እንደገና በከፍተኛ ደረጃ አሁንም ቢሮ ነው ያለሁት። በእርግጥ ሰራተኛ የኛ ዲፕሎማትም ሰራተኞችም ቢሮ ነው ያለ ነው። ነገር ግን ከፍተኛ የሆነ የሮኬት ተኩስ ነው የነበረ። በቴል አቪቭ አቅራቢያ የሚገኙ ከተሞች አካባቢ የሮኬት እቃቶች ደርሰዋል። ህንፃዎች ምናምን የተመቱበት፣ አንዳንድ ሰዎችም እንደዚህ መቁሰል አደጋ የደረሰ መሆኑን የሚላኩልን መረጃዎች ያሳያሉ ማለት ነው። ቴላቪቭ አካባቢ አልደረሰም፣ ግን ከቴላቪቭ ጥግ ያሉ አሽዶድ፣ ይሄ ሪሾ ለጽዮን ምናም የሚባሉ ከተሞች አሉ። እዛው እዛው ቅርብ ቅርብ ያሉ ከተሞች እነዛ አካባቢ እንደዛ ደርሷል። እና ዛሬ የሮኬት ጥቃቱ እንድልክ እንደ ቅዳሜ ሁለት ትንሽ ምትን ብሎ ነው የዋለው። በእስራኤል በርካታ ኢትዮጵያውያንና ቤተ እስራኤላውያን እንደሚኖሩ የጠቀሱት አምባሳደሩ በቁጥርም አንድ መቶ ሰባ አምስት ሺህ እንደሚገመቱ ገልጸዋል። ከዚህም ውስጥ ሰባ ስድስት ሺህ የሚደርሱ ትውልደ ኢትዮጵያ እንደሆኑን ተናግረዋል። አያይዘውም ትውልደ ኢትዮጵያውያን ቤተ እስራኤላውያኑ ጥቃቱ በደረሰበት አካባቢ በብዛት ይኖራሉ ያሉት አምባሳደር ተስፋዬ እነርሱን ጨምሮ ኢትዮጵያውያን ዜጎች ያሉበት ሁኔታና በጥቃቱ የደረሰባቸውን አስመልክቶ የተሟላ መረጃ ባለመኖሩ አሁን ላይ ማወቅ እንደማይቻል ገልጸዋል። አሁን ባለው ሁኔታ ምን ያህል ኢትዮጵያዊ ጉዳት ደርሶበታል እንደዚህ የሚለውን ነገር የተሟላ መረጃ የለንም። ማግኘትም የሚቻልበት ሁኔታ ላይ አይደለም ያለው። በአጠቃላይ እንግዲህ ጉዳቶች ሊደርሱ እንደሚችሉ፣ በነገራችን ላይ ቅድም ያልኩት የቤተ እስራኤላውያን ብቻ ሳይሆን በውል ቁጥራቸው ያው አነስተኛ ቢሆንም ቤተ እስራኤላዊ ያልሆኑ ኢትዮጵያውያንም በተለያየ መንገድ መጥተው እዚህ የሚኖሩ እንዳሉ ይታወቃል ማለት ነው። ቁጥራቸው አነስተኛ ቢሆንም በአብዛኛው እንግዲህ በዚህ ወደ ጋዛ አካባቢ ችግር ወደ ተከተተበት አካባቢ ባሉ ከተሞች የሚኖሩት እነዚህ ቤተ እስራኤላዊም ናቸው። ቤተ እስራኤላዊ ያልሆኑ ወይም ዜግነታቸው እስራኤል ያልሆኑ ኢትዮጵያውያን ብዙ የተጎዱበት ሁኔታ አለ ብለን አንገምትም። ምክንያቱም አብዛኞቹ የሚኖሩ ቴልአቪቭ ከተማና ኢየሩሳሌም ከተማ ነው ያሉት። እዚህ አካባቢ የደረሰ የከፋ ጉዳት የለም። በዚህ አይነት አጠቃላይ ሁኔታ በኢትዮጵያውያኑ ላይ ጉዳት ደርሷል ብሎ ለማለት የሚቻልበት አይነት አይደለም፣ አጠቃላይ ሁኔታውን ስንወስደው። ቤተ እስራኤላውያኑ ግን ቅድም እንዳልኩት ከዚህ ፌድሮስ ከሚባለው ከጋዛ ጥግ ካለች ከተማ ጀምሮ አሽዶድ፣ አሽቀሎን ምናምን የሚሏቸው የሮኬት ጥቃቱ የበረታባቸው አካባቢ ይኖራሉ እና ምናልባትም ጥቃትም ደርሶባቸው ሊሆን ይችላል እንገምታለን እንደዛ ተለይቶ አሁን ባለው ሁኔታ ባይታወቅም። ግምታችን እንደዛ ነው። ባለፉት ሶስት ቀናት በደረሱ ጥቃቶች የተገደሉና ታግተው ተወስዷል በተባሉ ቤተ እስራኤላዊያን ወታደሮችም ሆነ ሲቪሎችን አስመልክቶ እስካሁን ከጥርጣሬ ባለፈ የተረጋገጠ መረጃ አለመኖሩን በእስራኤል የኢትዮጵያ አምባሳደር ተስፋ ይታይ ተናግረዋል። ኢትዮጵያ ከእስራኤል ጋር ዘመናትን ያስቆጠረ ታሪካዊ ግንኙነት እንዳላት ያወሱት አምባሳደሩ ለየትኛውም አካል ሳትወግን ግጭቱ በሰላማዊ መንገድ እንዲፈታ ፍላጎቷ እንደሆነም ገልጸዋል። እንግዲህ ኢትዮጵያ የምትታወቀው ጸረ ሽብርን ነው። ፍላጎትን በሽብር በኃይል በማሸበር የመፈጸም ድርጊት ትቃወማለች ሀገራችን። ይሄ በፍጹም መሆን የለበትም የሚል ነው። ከዛ ባሻገር ሁልጊዜም ሰላም ነው ጥሩ። የፖለቲካ ቅሬታ ወይም የምን ቅሬታም ካለ ምንም ካለ ሊፈታ የሚችለው በሰላማዊ መንገድ ነው የሚል ኢትዮጵያ ሁልጊዜ የምትታወቅበት አቋሟ ነው ማለት ነው። ከዚህ አኳያ ከእስራኤል ጋርም ያለው ግንኙነት ሆነ ከወዳጅ አረብ ሀገሮች ጋር የሚኖረው ግንኙነት በዚሁ ተጠናክሮ የሚቀጥል ይሆናል ብለን ነው የምናስበው። ለዛ ነው የምንሰራው ያለን። ኢትዮጵያን የተለየ ተጽዕኖን እንዲያርፍባት የሚያደርግ ነገር የለም። ምክንያቱም ኢትዮጵያ አንደኛውን ወገን ደግፋ ሌላኛውን ወገን ተቃውማ አይደለም እየሰራች ያለችው። ለዚህ ወዳጅነትን ነው እያራመደች ያለችውና ይሄ ለኢትዮጵያ በተለየ ሊያመጣባት የሚችል ተጽዕኖ የለም። ከጉዳዩ ጋር በተያያዘ በአሁኑ ወቅት በእስራኤል የሚገኘው ኤምባሲ በስራ ላይ እንደሚገኝ የገለጹት አምባሳደር ተስፋዬ ይታይ፣ ኢትዮጵያውያን ዜጎችም ማንኛውም ድጋፍና እርዳታ ከፈለጉ በአካልና በማንኛውም የማህበራዊ ትስስር አማራጭ የኤምባሲውን ሰራተኞች ማግኘት እንደሚችሉም አረጋግጠዋል። ለአሜሪካ ድምፅ አስማማዬ ነው ከዋሽንግተን ዲሲ። በእስራኤልና በጋዛ ጦርነት ዙሪያ የተጠናቀሩት ዘገባዎቻችን እንደቀጠሉ ናቸው። እስራኤላውያንና ፍልስጤማውያን ዋሽንግተን ክፍለ ግዛት ውስጥ የተቃውሞ ሰልፎችን አካሂደዋል። በዩናይትድ ስቴትስ የዋሽንግተን ክፍለ ግዛት ነዋሪ የሆኑ እስራኤላውያንና ፍልስጤማውያን ጎራ ለዩ የተቃውሞ ሰልፎችን እያካሄዱ ባሉበት በአሁኑ ወቅት በማህበረሰቦቹ መካከል እየታየ ያለው ውጥረት እያየለ መምጣቱ ተዘግቧል። ናታሻ ሞዝጎቪያ ከክሪክላንድ ከተማ ያጠናቀረችውን ዘልገባ ገባ አሉላ ከበደ እንደሚከተል ያቀርበዋል። ትላንት እሁድ ከዋሽንግተን ክፍለ ግዛቷ የኪርክላንድ ከተማ በየፊናቸው የኔ ያሉትን ይዘው የወጡት የሁለቱ ጎራ ሰልፈኞች ተፋጠዋል። እስራኤላውያኑ ከትላንት በስቲያ ቅዳሜ ረፋዱ ላይ አገራቸው ውስጥ የተፈጸመውን ጥቃት ተከትሎ እስራኤል ከሐማስ ጋር የገጠመችውን ጦርነት ለመደገፍ ነው አደባባይ የወጡት። የፍልስጤም ደጋፊ ሰልፈኞች በበኩላቸው ለጋዛ ያላቸውን ድጋፍና የፍልስጤም ራስን የመከላከል መብት ያሉትን ለመግለጽ መሆኑን ይናገራሉ። እስራኤላውያኑ ሰልፈኞች ታዲያ አሸባሪዎችን ይደግፋሉ ሲሉ ወንጅለዋቸዋል። እናም ውጥረቱ እየናረ መጣ። ልክ እንደነሱ ናቸው ልክ እንደነሱ ሲሉ ጥቃቱን ካደረሱት አይለዩም ብለዋቸዋል። የአካባቢው ፖሊሶች አድማ በታኝ ጥይቶችንና አስለቃሽ ጭስ በመተኮስ ግብግብ ውስጥ ገብተው የነበሩትን ወገኖች እንዲበተኑ በማድረጋቸው ሁለቱም ወገኖች ከመንገዱ ማዶ ለማዶ ሆነው በየፊናቸው የያዙትን ሰልፍ ለመቀጠል ተገደዋል። በሁሉም ስፍራ ፍልስጤም ነፃ መውጣቷ አይቀሬ ነው የሚል መፈክር ያሰማሉ ፍልስጤማውያኑ። እስራኤላውያኑ ሰልፈኞች በበኩላቸው አቲግቫ የተሰኘውን የአገራቸውን የሕዝብ መዝሙር መዘመር ቀጥለዋል። በተጨማሪም ፍልስጤማውያኑ ሁሉም ፍልስጤማውያን እስረኞች እንዲለቀቁ የሚጠይቁ መፈክሮችን እያሳዩና ዩናይትድ ስቴትስ ለእስራኤል የምትሰጠውን ወታደራዊ እርዳታ በመቃወም ድምፃቸውን አሰምተዋል። እስራኤልን ለመደገፍ የወጡት ደግሞ የአገራቸውንና የዩናይትድ ስቴትስን ባንዲራዎች እያውለበለቡ አማስ ባደረሰው ጥቃት ሰለባ የሆኑ ዜጎችን ምስሎች የያዙ ፖስተሮችን አሳይተዋል። አንዳንዶቹም ሆን ብለው ቤተሰቦችን በሙሉ የገደሉና አግተው የሚወሰዱትን በአደባባይ የሚደግፉ ሰዎች እዚህ ዩናይት ስቴትስ ውስጥ ማየታችን በእጅጉ አስደንግጦናል። ይላሉ እኛን ማጥፋት ነው ፍላጎታቸው፣ ሞታችንና የሚሹት ሰላም አይፈልጉም፣ ጨርሶ አይፈልጉም። ይህንን ጥቃት ለማድረስ ከበርካታ ወራት አንስቶ ሲያውጠነጥኑ ቆይተዋል። ይህንን ጊዜ ሲጠባበቁ ነበር። ከስምንት መቶ በላይ ሰዎች ተገድለዋል። ሁለት መቶ ሰዎች ታግተው ተወስደዋል። ከነኝ ህም ውስጥ አረጋውያን ህጻናትና ሴቶችም አሉባቸው። ኦፌክ ባሻሪ እስራኤልን ለመደገፍ በሚካሄዱት በነኚህ ህዝባዊ ትዕይንቶች በመሳተፍ በአደጋው ክፉኛ የተረበሸው ማህበረሰባቸውን እንዳይናጋ ለማድረግ ይረዳል ብለው እንደሚያምኑም ገልጠዋል። ከፍተኛ የሀዘን ስሜት አድሮብኛል። ከቤተሰቤና ከጓደኞች ርቄ ካለሁበት ከዚህ ሆኜ ማድረግ የምችለው ይህን ብቻ ሆኖ ይሰማኛል። በሐማስ የተያዙ ቤተሰቦች አሉ። በሰራዊት ውስጥ ያሉ ጓደኞቻችን በሙሉ አሁን ደህና ናቸው፣ በመዝመት ላይ ናቸው። እናም እጅግ የተቃወሰ ሁኔታ ነው ያለው። እየሆነ ያለው ነገር በሙሉ በእጅጉ የተቃወሰ ነው። 1948ን ማየት እንሻለን እያሉ ነው የዘመሩት ከመንገዱ ከወዲኛው ማዶ ያሉት ፍልስጤማውያን። ከነኚህ የፍልስጤም ደጋፊ ሰልፈኞች መካከል አንዱ አሚን ኦዴህ በበኩላቸው በጥብቶ የጀመረው በቅዳሜው ጥቃት አይደለም ባይናቸው፣ ናቸው እዚህ የመጣነው በጋዛ ሰርጥ ላሉ ወገኖቻችን ድጋፋችንን ለማሳየት ነው። ላለፉት አስራ ሰባት ዓመታት በብርቱ ከበባ ውስጥ ነው ይኖሩት። ማንም በየትኛውም በኩል ያሉ ሰላማዊ ሰዎች ሲጠቁ ማየት አይፈልግም። ስለሆነም ለህዝቡ መግለጽ የምንፈልገው ህዝባችንን ሲያግቱ መቆየታቸውን ነው ሰባት ሺህ ሰባት ሺህ ፍልስጤማውያን ናቸው በእስራኤል እስር ቤቶች ውስጥ ታስረው የሚገኙት። በመሆኑም ይሄ ትናንት እንደጀመረ ነገር ማየት አንችልም። በ1948 ነው የጀመረው። ባለፈው ቅዳሜና እሁድ ሳይሆን ከሰባ አምስት ዓመታት በፊት ነው የጀመረው። ከሁለት ሰዓታት በኋላም ሁለቱም ሰልፎች በሰላም ተበትነዋል። ከእስራኤልና ጋዛ ዘገባዎች ወጣ ብለን ወደ ሀገር ውስጥ ወሬዎች ስንመለስ ዘላቂ ሰላምን ለማረጋገጥ መስራት የዚህ አመት የመንግስት ዋና ተግባር ነው ሲሉ ፕሬዚዳንት ሳለወርቅ ዘውዴ ገለጹ። ፕሬዚዳንቷ ዛሬ መስከረም ሀያ ስምንት በተካሄደው በስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ሶስተኛ አመት የስራ ዘመን መክፈቻ ስነ ስርአት ላይ የፌዴራል መንግስቱን አመታዊ እቅድ በንባብ አቅርበዋል። በዚህ ወቅት አብዛኞቻችን ዘንድ ቅቡልነት ያለው ሀገረ መንግስት ማጽናት አቅቶናል ሲሉ የሀገሪቱን ወቅታዊ ችግር አሳሳቢነት ያነሱት ፕሬዝዳንቷ ለግጭቶች የሰላም አማራጮችን መጠቀም እንደሚያስፈልግ ተናግረዋል። መንግስት ከማንኛውም ወገን ጋር መነጋገር ዝግጁ እንደሆነም ጠቁመዋል። ኬኔዲ አባተን የተከታተለው ፕሬዝደንት ሳህለ ወርቅ ዘውዴ በሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ባደረጉት ንግግር ኢትዮጵያውያን በታሪክ በርካታ ችግሮችን በጋራ በመጋፈጥ ሕልውናችንን አስጠብቀናል፣ ለሌሎችም ተምሳሌት የሚሆን ታሪክ ሰርተናል ካሉ በኋላ ሆኖም ግን ክፍፍልና ጦርነት የአገሪቱ ፈተና ሆነው መቀጠላቸውን ተናግረዋል። ሁላችንንም ሊያግባባ የሚችል ሀገራዊ ትምህርት መፍጠር አግርቶናል። ሁላችንንም ሊያሰባስብ የሚችል ትርክት መገንባት ተስኖናል። በአብዛኞቻችን ዘንድ ቅቡልነት ያለው ሀገረ መንግስት ማጽናት አቅቶናል። እርስ በርስ ተከፋፍለን ልዩነቶችንም ማቻቻል አቅቶን ወደ እርስ በርስ ግጭትና ጦርነት በመግባት እንደ ሀገር የማይጠካ ዋጋ ከፍለናል። አሁንም እየከፈልን እንገኛለን። ዘላቂ ሀገራዊ ሰላምን ማረጋገጥ የተያዘው አመት የመንግስት ዋና ትኩረት መሆኑንም የገለጹት ፕሬዝደንቷ መንግስት ከማንኛውም ወገን ጋር ለመነጋገር ዝግጁ እንደሆነም ጠቁመዋል። የህገ በላይነትን ማረጋገጥና የሰላም መንገዶችን አሟጦ መጠቀም እንዲሁም ዘላቂ ሀገራዊ ሰላምን ለማረጋገጥ መስራት የዚህ አመት የመንግስት ዋና ተግባር ይሆናል። የህገ በላይነት ሲባል ህገ መንግስቱና ህገ መንግስታዊ ስርዓቱን በማስጠበቅ ዜጎችን የሰላምና ደህንነት በማረጋገጥ ኃይልን በመጠቀም ብቸኛ ባለቤት የመንግስት የህግ አስከባሪ ተቋማት ብቻ መሆናቸውን ማረጋገጥ ነው። የሰላም በር ሁልጊዜም ክፍት ነው። በተናጠልም ይሁን በጋራ በሰላማዊ መንገድ ከማንኛውም ወገን ጋር ለመነጋገር መንግስት ሁልጊዜም ዝግጁ ነው። በሌላ በኩል መንግስት ለሰላም ንግግር ዝግጁ መሆኑን በተደጋጋሚ ቢያሳውቅም ተግባራዊ እርምጃ ከመውሰድ አንጻር ግን ውስንነቶች እንዳሉበት በመግለጽ የሚተቹ አካላት አሉ። በርካታ ውድመት ያስከተለው የሰሜን ኢትዮጵያው ጦርነት በንግግር መፈታቱን፣ ለግጭቶች ዘላቂ መፍትሄ የሚያመጣው ንግግር ስለመሆኑ በማሳያነት ያነሱት ፕሬዚደንት ሳህለወርቅ በበኩላቸው አሁንም ላሉት ግጭቶች የሰላም አማራጭ እንዲተገበር አሳስበዋል። ለአገሪቱ የቆዩና ውስብስብ ችግሮች እልባት ከማምጣት አንጻር በአገሪቱ የምክክር ኮሚሽን ላይ ያላቸውን እምነትም አብራርተዋል። በየትኛውም አካባቢ የሚፈጠሩ አለመረጋጋቶችና ግጭቶችን በማቆም የሰላም አማራጮችን ከመጠቀም ውጪ የተሻለ አማራጭ እንደሌለን መገንዘብ ይኖርብናል። ያደሩና ለዘመናት የነበሩ የሀሳብ ልዩነቶችን ለማስታረቅና ለማቀራረብ ብሎም ወደ ተሻለ መግባባት እንዲወስደን ሀገራዊ የምክክር ኮሚሽን አቋቁመናል። ምክክሩ ያጠፋናቸውን ለማረም፣ ያልተግባባነውን ለማግባባት፣ የተሰበረውን ለመጠገን፣ የተጣመመውን ለማቃናት፣ የተራራቀውን ለማቀራረብ፣ ዳር እና ዳር ያለውን ወደ መሀል ለማምጣት እና ለሁላችንም የምትሆን ሀገር ለመገንባት ሁላችንም ተግባብተን እና ተማምነን መሰረት የምንጥልበት ታሪካዊ አጋጣሚ ነው። ሀገራዊ የምክክር ኮሚሽኑ የዝግጅት ምዕራፉን አጠናቆ በዚህ ዓመት ወደ ምክክር ምዕራፍ እንደሚሸጋገርም ገልጸዋል። በሀገራዊ ምክክር ኮሚሽኑ ላይ ተስፋ የጣሉ በርካታ አካላት እንዳሉ ሁሉ የገለልተኝነት ጥያቄዎችን በማንሳት በኮሚሽኑ ውጤታማነት ላይ ጥርጣሬ እንዳላቸው የሚገልጹም አሉ። ይሁን እንጂ ስራቸውን በገለልተኝነት እንደሚያከናውኑ የኮሚሽኑ አባላት በተደጋጋሚ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ ስናልፍ ደግሞ በአማራ ክልል በሰሜን ወሎ ዞን ቆቦ ወረዳ ባለፈው ማክሰኞ በመንግስት የጸጥታ ኃይሎች ና በፋኖ ቡድን ታጣቂዎች መካከል በድጋሚ ባገረሸው ግጭት የሰዎች ሕይወት እንዳለፈ ተገለጸ። የአካባቢው የአይን እማኞች ለአሜሪካ ድምጽ እንደገለጹት ግጭቱን ተከትሎ ከትላንት በስቲያ ቅዳሜ ጀምሮ የንግድ ቤቶች ና የመንግስት መስሪያ ቤቶች እስከ ዛሬ ሰኞ ድረስ እንደተዘጉ ናቸው። በሌላ በኩል በክልሉ በምዕራብና ምስራቅ ጎጃም ዞኖች በመንግስት የጸጥታ ኃይሎች ና በፋኖ ቡድን ታጣቂዎች መካከል በቀጠለው ግጭት ተቋርጠው የነበሩ የስልክ አገልግሎቶች ካለፈው ቅዳሜ እኩለ ሌሊት ጀምሮ እንደተከፈቱ የአካባቢው ነዋሪዎች ተናግረዋል። የስልክ አገልግሎቱ ለሶስት ሳምንት ተቋርጦ እንደቆየ የገለጹት ነዋሪዎቹ በከተሞቹ የባለ ሶስት እግር ባጃጅ ውጪ የታክሲም ሆነ የአገር አቋራጭ የትራንስፖርት አገልግሎት እንዳልተጀመረ ገልጸዋል። ዛሬ ሰኞ በተካሄደው ስድስተኛው የሁለቱ ምክር ቤቶች የሶስተኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ላይ ንግግር ያደረጉት ፕሬዚዳንት ወርቅ ዘውዴ በአማራ ክልል ያለውን ግጭት በቀጥታ አባይ ጠቅሱም ልዩነቶችን በሰላም መፍታት እንደሚገባ አስረድተዋል። አስቴር ምስጋናው ዝርዝራላት በሰሜን ወሎ ዞን በቆቦ ከተማና በዙሪያው ካለፈው ሳምንት ዓርብ ሌሊት ጀምሮ እስከ ቅዳሜ ረፋዱ የዘለቀ የተኩስ ልውውጥ በመከላከያ ኃይል እና በፋኖ ታጣቂዎች መካከል እንደተደረገ ለደህንነት ሲባል ስም አይጠቀስ ያሉ የከተማው ነዋሪ ለአሜሪካ ድምፅ ገልጸዋል። ዓርብ ሌሊት እስከ ቅዳሜ ረፋዶ አምስት ሰዓት ድረስ ባለው ጊዜ ከባድ መሳሪያውም ምንም ምንም ተተኳሹ ከተማውን ጩኸት በጩኸት አድርጎት ነው ያደረው ማለት ይቻላል። ከፍተኛ ተኩስ ነበረ። ህብረተሰቡ የተለመደው ጭንቀት ውስጥ ነው ያደረው። ከዛ በኋላ ቅዳሜ ሙሉ ቀን ማለት ይቻላል ከተማው ውስጥ ያለው ሁኔታ በቃ ተስፋ መቁረጥ እንደተለመደው ነው። በቃ ተሽከርካሪዎች ቁመዋል። ተቋማት ተዘ ተዘግተዋል። ቢሮዎች ቀድሞም ተዘግተው የቆዩ ቢሆንም አልፎ አልፎ የተከፈቱ አንዳንድ ቢሮዎች ህዝቡ ነው ህብረተሰቡ ከፍተኛ ጭንቀት ውስጥ ነው የከረሙ። ችግሩን የሚያባባሰው ነገር ስልክ በመጥፋት ሌላ ሰፈር ያሉ ቤተሰቦች ጓደኛሞች መገናኘት ስላልቻሉ ጭንቀቱን ከፍተኛ አድርጎት የነበረው። ከነጋም በኋላ ሰውም ከቦታ ቦታ መንቀሳቀስ አልቻለም። ፋሎ ተዋጊዎችም በግልጽ ከተማ ውስጥ ገብተው ነበረ። በተኩስ ልውውጡ ከተዋጊዎቹ ወገን የደረሰውን ጉዳት ማወቅ ባይቻለም ህይወታቸው ያለፈ የከተማዋ ነዋሪዎች እንዳሉ አስተያየት ሰጪው ጠቁመዋል። አስተያየት ሰጪው የጠቀሱትን የሟቾች ቁጥር ከአካባቢው መንግስታዊ መዋቅር ለማጣራት ብንሞክርም የአካባቢው መዋቅር በስራ ላይ ባለመሆኑ ሳይሳካልን ቀርቷል። ሌላው የከተማዋ ነዋሪም ጉዳት የደረሰባቸው ሰላማዊ ሰዎች ወደ መንግስት የሕክምና ጣቢያዎች ሂደው ለመታከም ፍርሃት እንዳደረባቸው አስታውቀዋል። ትንሽ ሪስክ የቀነሰው ለቪዛ ይ ስለነበረ ተወሰነ ጉዳት ቀንሷን። ያው እንግዲህ ያለው ሌላው መሸበሩ ምናምን እንደሆነ እንጂ ሆስፒታል፣ እንጃ ጤና ጣቢያ ሄደን ነበረ። የቁስለኞች የሞተ ምናምን አይተናል። ከዛ ውጭ ሌላ የለ ሲቪሊያን ወደ መንግስት ተቋም ያሱ የማይፈራሉ ያው ፍራቸውም ሁሉም ነገር ስለሚኖር ምክንያቱም ያው በየሌላውም በምኑም ስለሚያወሩ ቆስለስ ሲያገኙ ቤታ ያው ጣን ነው እያሉ የግለሰብ ክሊኒክ ላይ ነው የሚታከመው የተመታ ወይም ከቻለ ወደ አላማጣ ይዞ ነው የሚሄደው። ይህ በእንዲህ እንዳለ ከምስራቃዊው የአማራ ክልል ወደ አዲስ አበባ እንዳይገቡ በኦሮሚያ ክልል የጸጥታ ኃይሎች ተከለከልን ያሉ መንገደኞችን ቅሬታ መዘገባችን ይታወሳል። ከትላንት ጀምሮ ደግሞ ተሳፋሪዎቹ ያለምንም ችግር ወደ አዲስ አበባ እየገቡ እንደሆነ ከተሽከርካሪ ማህበራት ለማወቅ ችለናል። በአማራ ክልል ያለውን ግጭትና አለመረጋጋት በቀጥታ ያልጠቀሱት ፕሬዚዳንት ሳህለወርቅ ዘውዴ ልዩነቶችን በሰላም መፍታት እንደሚገባ አስረድተዋል። ፕሬዚዳንቷ በስድስተኛው የሁለቱ ምክር ቤቶች ሶስተኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ላይ ባደረጉት ንግግር ማንኛውንም አይነት ልዩነት በመነጋገር መፍታት ስለሚያስፈልግ መንግስት ያለ ቅድመ ሁኔታ ለመወያየት ጥሪ ማቅረቡን አውስተዋል። በሌላ በኩል በምዕራብና በምስራቅ ጎጃም ዞኖች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በቀጠለው ግጭት ተቋርጠው የነበሩ የስልክ አገልግሎቶች ካለፈው ሳምንት ቅዳሜ እኩለ ሌሊት ጀምሮ እንደቀጠሉ የአካባቢው ነዋሪዎች ተናግረዋል። ስማቸው ቢጠቀስ ጉዳት ሊደርስብኝ ይችላል ያሉ የደብረ ማርቆስ ከተማ ነዋሪ ከመስከረም ወር መጀመሪያ ሳምንት ጀምሮ የስልክ አገልግሎት ተቋርጦ እንደቆየ ገልጸው፣ ከትናንት በስቲያ ቅዳሜ ሌሊት ጀምሮ አገልግሎቱ እንደተመለሰ ተናግረዋል። ስልኩ የተቋረጠው መስከረም ዘጠኝ ቀን ወደ አራት ሰዓት አካባቢ ተከታታይ ሶስት ቀን ቢያ ስለነበር ከፋኖ ጋር በዛ አንድ ለት ወደ አራት ሰዓት አራት ሰዓት ተኩል አካባቢ ጠፋ። በቃ ሌሊት መቷል። በአስራ ስምንት ቀን ዘግቷል ማለት ነው። አንድ ስፖርትም ያው የተቋረጠ ነው። እንቅስቃሴ አጠቃላይ የለም። ባጃጆች የተወሰኑ ይንቀሳቀሳሉ እንጂ በተረፈ ሱቅም በከፊል አይሰራም። ባንክም ግማሽ ቀን ይሰራል አንዳንዴ፣ አንዳንዴም ወደ ሆኖ ይዘጉታል። ምክንያቱም ያለው ሁኔታ እንኳ ኢንፎርሜሽን ለመቀያየር የአገድ ስልክ ያስፈልጋል። ሰው ሞቶም ቅበሩ ለማለት እኮ በፍጹም አልተቻለም። እና በስልክ ላይ ያለው ተጽዕኖ ነው። በጣም ከባድ ነው። ብዙ ሰውም ያስቆጣ ጉዳይ ነው። እንቅስቃሴዎች በዚህ ላይ ስለሌሉ ገደብ በየቤቱ ውስጥ ስለሆነ የኮሚኒኬሽን ግልጋሎት በመቋረጡ በጣም ሰው ሁሉ አዝኗል እና ከባድ ነበር። ለደህንነታቸው ስለሚሰጉ ስማች እንዳይጠቀስ የጠየቁን የደብረ ማርቆስ ከተማ ነዋሪም ተመሳሳይ ሐሳብ ሰንዝረዋል። ጉዳቱ ይህ ነው የሚባል አይደለም፣ በጣም ከፍተኛ ነው። ምክንያቱም በአካለ ስልክ ምንም አይነት እንቅስቃሴ ማድረግም መንቀሳቀስም አይቻልም። ወቅቱም ጦርነት ስለሆነ ቤተሰብ መጠየቅ ምን ማለት በጣም አስቸጋሪ ነበር። ያው ገሊት ስድስት ሰዓት አካባቢ ጀምሮ ለቀቁት። ቢያንስ በዚህ በመገናኘቱ በጣም ደስተኛ ነው። አሁን ማህበረሰባችን የት የት አካባቢ እርስዎ ደውለዋል? ደመጫ ደውያለሁ፣ ደብረ ኤልያስ ከተማው። ስልክ በመዘጋቱ ብቻ ሳይሆን፣ ያው ምንም አይነት እንቅስቃሴ የለም ማለት ይሻላል። ምክንያቱም ትራንስፖርት የለም። ገበያ መገበያየት የለም ሁሉም ነገር ዝግ ነው የሰት ኃይሎች ብቻ ነው የሚንቀሳቀሱት በብዛት ከሶስት ሳምንት በፊት የቤተሰቦቹን ደህንነት በስልክ ደውሎ ለመጠየቅ መቸገሩን ለአሜሪካ ድምፅ አስተያየቱን ሰጥቶ የነበረው የባህር ዳር ከተማ ነዋሪው አቶ ሰለሞን ታሪኩ የስልክ አገልግሎቱ በመጀመሩ ትናንት እሁድ በምዕራብና ምስራቅ ጎጃም ዞኖች የሚገኙ ዘመዶቹን ደውሎ ማነጋገሩን ገልጾልናል። ስላ ማርቆስ ጅጋ ደውዬ። ሌላው ለደህንነቱ ስለሚሰጋ ስሙ እንዳይጠቀስ የጠየቀ የደንበጫ ከተማ ነዋሪም ስልኩ በመቋረጡ ምክንያት በከተማው በሸቀጦች ላይ ከፍተኛ የሆነ የዋጋ ጭማሪ እንደተከሰተ አመልክቷል። አሁን የዋጋ ጭማሪም አንዳንድ ነገር እንደ ነገሮች ይጨምራሉ ምክንያቱም ምንም እንኳን እንትን የለም አሁን እስካሁን በማውቀው እስከ ቡሬ እስከ ደብረ ማርቆስ ባለው ክፍት እንደሆነ ተደዋውያለሁ። የእኛ ተዘግቶ የነበረ ከቲሊሊ እስከ ማርቆስ ድረስ ነው እሱ ተከፍቷል። ሰሞኑን በወቅታዊ ሁኔታ ዙሪያ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ካለፈው ሐምሌ ወር 2015 ዓ ም መጨረሻ ጀምሮ በተፈጠረው የጸጥታ መደፍረስ ክልሉ በአስቸጋሪ ሁኔታ ውስጥ መቀጠሉን ገልጸዋል። የክልሉ መንግስት በችግሮች ላይ ጥልቅ ግምገማ ማድረጉንና ይህንም ተከትሎ የፖለቲካ አመራሩና የጸጥታ ኃይሉ ከቀበሌ እስከ ክልል ድረስ በአዲስ መልክ ማዋቀሩን ፕሬዚዳንቱ አቶ አረጋ ከበደ እንደገለጹ በአማራ ክልል መንግስት የሚደገፈው የበኩር ጋዜጣ ድረገጽ አስነብቧል። ለአሜሪካ ድምጽ አስቴር ምስጋ ነው። የአሜሪካ ድምጽ የሚተላለፉት ዝግጅቶቻችን እንደ ቀጠሉ ናቸው። እያስተናገድኳቸው ያለውት ስመኝሽ የቆየ ነኝ። ሐማስ በእስራኤል ሊያደረሰውን ድንገተኛና መጠነ ሰፊ ጥቃት ለመመከት የእስራኤል ጦር በጋዛ ዙሪያ በአስር ሺዎች የሚቆጠሩ ወታደሮችን ማሰማራቱን ያስታወቀ ሲሆን ሁለት ነጥብ ሶስት ሚሊየን ፍልስጤማውያን በሚኖርባት ጠባብ ሰርጥ እስራኤል ከፍተኛ መጠን ያለው ጥቃት ልታደርስ ትችላለች የሚለው ስጋትም እያየለ መጥቷል። ይህ በእስራኤል እና በጋዛ መካከል የተከፈተው ጦርነት በዓለም የጸጥታ ሁኔታ ላይ በተለይ ደግሞ በኢትዮጵያ ላይ ምን አይነት ተጽዕኖ ይኖረዋል ስንል በሞርጋን ስቴት ዩኒቨርሲቲ መምህር የሆኑትን ፕሮፌሰር ጌታቸው መታፈሪያን አነጋግረናቸዋል። ፕሮፌሰር ጌታቸው በጣም ነው የማመሰግነው። እንግዲህ ሀማስ ቅዳሜ ዕለት በእስራኤል ላይ ድንገተኛና ያልተጠበቀ እንዲሁም ደግሞ ባለፉት ሀምሳ ዓመታት ውስጥ ታይቶ የማያቅ ከፍተኛ ጥቃት ማድረሱ ነው የተገለጸው እና ይሄ እንዴት ሊሆን ቻለ? ይህን አይነት ከፍተኛ ጥቃት በአሁኑ ሰዓት የፈጸሙበት ምክንያት ምንድን ነው? ይህ ጥቃት የተፈጸመው ከፍልስጤኖቹ ውጣ ብሎ ሀማስ በሚባለው አክራሪ ኃይል ነው። ይህ ሀማስ በጎረቤት ሀገራትም በእንደ ግብፅም ሆነ በእስራኤልም በአሜሪካ በአውሮፓን ህብረት በነዚህ በእነዚህ ሁሉ አሸባሪ ተብሎ የተሰየመ ኃይል ነው ግንኙነቱም ደግሞ እንደዚሁ አሸባሪ ከሚባለው ህዝቡላ ከሚባለው ደቡብ ዮርዳኖስ ውስጥ ከሚንቀሳቀስ ሀይል ጋር ነው። እነኚህ ሁሉ ዋና አንድ የሚያደርጋቸው እስራኤል እዛ ቦታ መፈጠር የለባትም፣ መኖር የለባትም። በአንጻሩም ደግሞ በጣም መጥፎ የሚያደርገው በእስራኤልም በኩል ደግሞ እንደዚሁ አክራሪ የሆኑ ሃይማኖተኞች አሉ። እነሱም ደግሞ እንደዚሁ እዚህ አካባቢ ፍልስጤሞች መዞር የለባቸውም፣ እንዲያውም መነሳት አለባቸው። ተነስቶ ወዴት እንደሚሄደው አላውቅም። መነሳት አለባቸው የሚሉ በሁለቱም በኩል ጠርዝ የረገጡ አመለካከቶች አሉ። ፍልስጤም እንደ ሀገር ሉዓላዊነቷ ተጠብቆ ሀገር የሆነች መመስረት አለመቻሏ ለእንደዚህ አይነት ጽንፍ ለረገጡ ታጣቂዎች እና ጥቃቶች አስተዋጽኦ አድርጓል ይላሉ። አሁን አሁን ምክንያቱም ብዙ ሁሉም ነገር እኮ በጦርነት አይፈታም፣ በዲፕሎማሲ ነው የሚፈታው በመጨረሻ ላይ እና ይህንን ዲፕሎማሲ ደግሞ የሚያራምደው የአሁኑ መንግስት የኔታንያሁ መንግስት የተከበበውና የተያዘው ጽንፍ በረገጡ አክራሪ ሃይማኖተኞች ጋር ነው። እንደዚሁም ደግሞ ምናልባት ክፍተት የፈጠረውም በአሁኑ ሁኔታ እናነሳለን ወደፊት ብዙዎቹ የሞሳድ አካላት የነበሩ ተዋጊዎች የነበሩ አውሮፕላን አብራሪዎች የነበሩ ሁሉ ይህንን መንግስት የነተኛው መንግስት በመቃወም ከስራቸው ሁሉ ገለል ያሉ አሉ። ምናልባት ምናልባት ሞሳድ የሚባለው በዓለም የታወቀው ኃያሉ የስለላ መረብ ይህንን እንዴት እንዳላስተዋለው እና እንዳልደረሰበት በየሀገሩ ሄደው ብዙ ነገር ጉድ የሚያወጣ የሚያይስ አካል እንዴት አድርጎ ይሄንን እንደሳተው። ምናልባት እነዚህ አሁኑ ሁኔታ በአክራሪዎች መንግስቱ መያዙን፣ የተንያሁ መንግስት በአክራሪዎች መያዙን ያንን የሚቃወሙ ዴሞክራት የሆኑ አማካይ የሆኑት ሴንትሪስት የሆኑ ኃይሎች ትንሽ ገሸሽ ብለው አንዳንዶቹም ደግሞ እንዲያውም ከእስራኤል መውጣት እንደጀመሩ ይህች ሀገር ወደ ባሰበት ወደ አክራሪነት እየሄደች ነው እያሉ እየሰጉ ምናልባት ያ ያ ሁሉ አይናቸው ክልላቸው ይሆናል። የዚህ የስለላው አካሉ በቀጠናው ላይም ትልቅ ተጽዕኖ እንደሚኖረው እየተሰጋ ያለ ጦርነት ነው። እና ምናልባት ይሄ ደግሞ ከደህንነትም ከምጣኔ ሀብትም እንዲሁም ከዲፕሎማሲም አንጻር በኢትዮጵያና በአካባቢ ላይ በተለይ የሚያሳድረው ተጽዕኖ ይኖራል። በጣም በጣም አንደኛ በእስራኤል ውስጥ ሁሉ ራሱ መጀመሪያ ራሳቸው መመርመር ይጀምራሉ እስራኤሎች። ምክንያቱም ያን ያህል የተወራለት ስለላ አካል እንዴት ይሄን እንዳመለጠ መፈተሽ አለባቸው። የአካባቢውም የስለላ አካላት የሳውዲ ሰውም ሆነ የግብፅም ሆነ የሌሎችም ሁሉ እነዚህ ሁሉ ራሳቸው መመርመር አለባቸው። በዛ ላይም ደግሞ በዲፕሎማሲው በኩል ደግሞ ዲፕሎማቶቹ ምን ተፈጠረ፣ እንዴት እንደዚህ መጠነ ሰፊ የሆነ ጥቃት የተቀነባበረ በመንግስት ደረጃ ሳይሆን በአሸባሪ ደረጃ እንዴት ተፈጸመ ብለው መመርመርና እና መፈተሽ ብዙ የቤት ስራ ተሰጥቷቸዋል። በኢኮኖሚ በኩል ደግሞ ለምሳሌ አሁን ወደ እስራኤል የሚበሩ አውሮፕላኖች ብዙዎቹ አቁሟል። በጸጥታ ምክንያት የሰው ከቦታ ቦታ መሄድ፣ የንግድ ተቋማት ሁሉ ይሰናከላሉ። አለፍ ብሎ ደግሞ እንዲያውም የዓለምንም ሁኔታ ሁሉ የሀይል አሰላለፍ ሁሉ ጥያቄ ውስጥ የሚያስገባ ነው። ለምሳሌ ወደ ዓለም የሀይል አሰላለፍ ከመሄዳችን በፊት አሁንም ኢትዮጵያና ከዛ አካባቢ ካለው ተጽዕኖ ጋር ያለውን ለመጨረስ በቤተ እስራኤል ኢትዮጵያ በሌሎችም ታሪካዊ ዳራዎች ምክንያት ኢትዮጵያ እና እስራኤል የጠበቀ ግንኙነት አላቸው። በሌላ በኩል ደግሞ ከአረብ ዓለሙም ጋር እንዲሁም ከሳውዲ አረቢያ ከአረብ ኤምሬትሶቹ ጋር ኢትዮጵያ አሁንም ወዳጅነት አላት እና ይሄ ግጭት ወይም ይሄ ጦርነት ኢትዮጵያ እስራኤል እና ከአካባቢው ጋር ካሏት ግንኙነቶች ቦታ ተጽዕኖ ያሳድራል ብለው ያስባሉ? በጣም በጣም ያሳድራል። አንደኛ እስራኤልና ኢትዮጵያ ግንኙነታቸው አሁን የተጀመረ በአሁኑ መንግስት የተጀመረ ሳይሆን የዛሬ ሰባ አምስት ዓመት የተጀመረ ነው። በዛ ላይ ደግሞ የኢትዮጵያ አካል የሆኑ ቤተ እስራኤሎች እዛ ሄደዋል። ታሪካ ታሪካዊ አገራቸው ወደዛ ተመልሰዋል። በሌላ በኩል ደግሞ የዚህ የጠቅላይ ሚኒስትር አብ ሁኔታ ከብዙ አረቦች ጋር የሚያደርገው ግንኙነት ኢትዮጵያ የሚያዋጣት መሀል መሀሉን መያዝና በመጨረሻ ከእውነት ጋር መቆም ነው። ግን ለኢትዮጵያ ለኢትዮጵያ እንደ አገር የሚጠቅማት መሀሉን ይዛ ግን ለዴሞክራሲ ለሰብአዊ መብት መታገል እንዳለባት እውን መሆኑ መታወቅ አለበት። ቅድም ወደ አነሱት ሀሳብ ልነሳ። በተለይ የዓለም አሰላለፍ እንግዲህ ጫፍና ጫፍ እየረገጠ ሄዷል። አሁን ባለው ጦርነት ምዕራባውያን የያዙት አቋም አለ። ሌሎች የአረብ ሀገሮች ለምሳሌ ኢራን የያዘችው አቋም አለ እና በጣም ከፍተኛ ቁጣም አለ እና ወዴት የሚያመራ ይመስሎታል? ይሄ ሁኔታ በተለይ አሁን የእስራኤል ጠቅላይ ሚኒስትር ጋዛ እንዲከበብ ለጋዛ የሚሄድ ማንኛውም ምግብም፣ መብራትም የመሳሰሉት እንዲቋረጥ የሚልም ንግግር ተናግረዋል እና ይሄ ወዴት የሚያመራ ግጭት ነው የሚሆነው? ይህ ጦርነት በአንድ የሚያበቃ አይደለም። እስራኤልም ደግሞ ቁጭ ብላ አታይም። ብዙ የምትቃጣው ነገር አለ። ኢራን ላይ የኢራንን የአቶሚክ ኃይል ለማጥፋት ብዙ ጊዜ ሙከራ አድርጋለች። አሁን ዳራው እየሰፋ ሄዶ እንዲያውም አንድ ቀን እስራኤል አጸፋ የአውሮፕላን እና የልዩ ልዩ ጦር መሳሪያ ኢራን ላይ ልታዘንብ ትችላለች ብዬ አስባለሁ። በዚያ እንግዲህ አገሩ አሰላለፍ ሁሉ የተቀያየረ እንደገና ሊበወዝ ይችላል እና ይህ በቀላሉ የሚያልቅ ጦርነት አይደለም፣ ብዙ ሰው የሚያልቅበት ነው እና የዓለምን ፖለቲካ ሁሉ እንደገና እንደ ኦክቶበር እንደተባለው የሚያናጋ መስሎ ይታየኛል። የዲፕሎማሲ ወይም የድርድር ተስፋ አለ ይኖራል። ሀገሮች ይጣላሉ እኮ፣ ግን በስሩ ደግሞ ይወያያሉ ለምሳሌ ቁስለኛ እንዴት እንደሚለዋወጡ ምርኮኛ እንዴት እንደሚወላጡ በሶስተኛው አካል በሶስተኛው ሀገር መንገድ እንትን ይላሉና የዓለም ግፊት ተደርጎ እግ መያዙ ቀርቶ ወደ መሃል መጥቶ ምክንያቱም መሃል ሁሉን ወደዱም አልወዱም ሁሉን የሚያሳትፍ ይሆናል። ሁሉም እንደፈለገው ጠርዝ ያዘው መቶ በመቶ ሊያገኝ አይችልም። የትም አገር የለም፣ እሰጥ አገባ አለ እና ወደ መሃል መጥቶ ይሄ ነገር በዲፕሎማሲ ሊፈታ ይችላል ብዬ ተስፋ አደርጋለሁ። ምክንያቱም ፖለቲካ ዋናው ችግርን መፍታት ነው ዋናው ቁማሩ እና ችግር የማይፈታበት ሁኔታ የለም። የትኛው ችግር ይፈታል? ከዚህ ባሰ ችግር ተፈቷል። በሁለተኛው ዓለም ጦርነት ጊዜ ተፈቷል። በአንደኛው ዓለም ጦርነት ጊዜ ተፈቷል። እና አሁንም ይህ ይፈታል፣ ግን መንገዱ ረዥምና ቀመዝማዛ ሊሆን ይችላል። በጣም ነው የማመሰግነው ፕሮፌሰር እኔም አመሰግናለሁ። እግዚአብሔር ይስጣችሁ። ሰላም ለሀገራችን፣ ሰላም ለአካባቢው ሁሉ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ በዝግጅቶቻችን ላይ ያላችሁን አስተያየቶች ወይም ቢካተቱ የምትሏቸውን ጉዳዮች ጥቆማ ለመስጠት በምን ታገኙናላችሁ የሚለውን ማስታወቂያ ነው ተከታትለን የተመለስ ነው። በዚሁ ዝግጅቶቻችንን እናጠናቀቃለን። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሀሪክ ወይም በትዊተር ሃሽታግ ሰሜን ቪኦኤ አምሃሪክ በማለት ማድረስ አትርሱ። በነገ ዕለት በሌሎች ዝግጅቶች እንጠብቃችኋለን። ሰላም በደናደሩ